የአሜሪካ ድምፅ ነው። በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 6 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና ህወሀት ወታደራዊ ግጭቶችን በአስቸኳይ በማቆም ወደ ሰላማዊ ሂደት እንዲመለሱ ዩናይትድ ስቴትስ በድጋሚ ጥሪ አቀረበች። በሌላ በኩል የህወሀት ቃል አቀባይ አቶ ጌታቸው ረዳ በሰላም ድርድሩ ዙሪያ መግለጫ ሰጥተዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ንለፍ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዳ ወልዴ ነኝ። የኢትዮጵያ መንግስትና ህወሓት ወታደራዊ ግጭቶችን በአስቸኳይ በማቆም ወደ ሰላማዊ ሂደት እንዲመለሱ ዩናይትድ ስቴትስ በድጋሚ ጥሪ ያቀረበች፣ የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ በሰሜን ኢትዮጵያ እየተባባሰ ያለው ወታደራዊ እንቅስቃሴ ዩናይትድ ስቴትስን በይበልጥ እያሳሰባት ነው ብለዋል። በተቻለ ፍጥነት ውይይት ለማስጀመር የአፍሪካ ህብረት የሚያደርገው ዲፕሎማሲያዊ ጥረት ዩናይትድ ስቴትስ እንደምታደንቅና እንደምትደግፍም በድጋሚ ያረጋገጡት ቃል አቀባዩ ኤርትራ እና ሌሎችም ግጭቱን ከማባባስ እንዲቆጠቡም አሳስበዋል። ለግጭቱ ሰላማዊ መፍትሔ ለማፈላለግ ሁለት ሳምንት ለተጠጋ ጊዜ በቀጠናው የቆዩት የዩናይትድ ስቴትስ የአፍሪካ ቀንድ ልኡክ ማይክ ሃመር አሁንም በቀጠናው እንደሚገኙ በትናንቱ መግለጫቸው ቃል አቀባዩ ተናግረዋል። ይህ በእንዲህ እንዳለ በትናንትናው ዕለት የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ ያወጡትን መግለጫ ስም አጥፊ ያለው በቤልጅየም የሚገኘው የኢትዮጵያ ኤምባሲ መግለጫውን ተቀባይነት እንደሌለው ገልጿል። በተያያዥ ዜና በሰሜን ኢትዮጵያ እና በምስራቅ ዲሞክራሲያዊ ሪፐብሊክ ኮንጎ ለተፈጠረው ግጭት ኡሁሩ ኬንያታ የሰላም መልእክተኛ ሆነው በአዲሱ ፕሬዝደንት መሽማቸውን በደስታ እንደምትቀበል ዩናይትድ ስቴትስ አስታውቃለች። አድማጮች የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። ካለፈው ሐምሌ ጀምሮ በማሊ ተይዘው የሚገኙ ወታደሮቿን በተመለከተ ቀጠናዊ ስብሰባ እንዲደረግ አይቮሪኮስት መጠየቋ ማስፈራራትና ማጭበርበር ነው ስትል ማሊ ዛሬ መግለጫ ወጥታለች። አይቮሪኮስት ወታደሮችን አግታለች ስትል ማሊን ትከሳለች። የቪኦኤዋ አኒ ራይዘንበር ከማሊ መዲና በማኮ እንደዘገበችው በማሊ መንግስት ቴሌቪዥን የተነበበው የመንግስት መግለጫ አይቮሪኮስት ጉዳዩን በተመለከተ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋስ ስብሰባ ይጠራል ማለቷ የማሊ መንግስትን በፍጹም አያሳስበውም ብሏል። የአይቨርኮስት ብሔራዊ የጸጥታ ምክር ቤት ረቡዕ ዕለት ባወጣው መግለጫ ማሊ ወታደሮችን አግታለች ብላ በመወንጀል የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋስ ስብሰባ እንዲጠራ ጠይቃለች። ባለፈው ሐምሌ 49 የሚሆኑ የአይቨርኮስት ወታደሮች የተባበሩት መንግስታትን ሰላም አስከባሪ ኃይል ለመደገፍ በባማኮ አየር ማረፊያ ሲደርሱ ቅጥረኛ ወታደሮች ናቸው በሚል ወንጅላ ማሊ በቁጥጥር ስራ ውላቸዋለች። በማሊ የቀድሞ የተመድ ልዑክ ቃል አቀባይ የነበሩት ኦሊቨር ሳልጋዶ የአይቨርኮስት ወታደሮች መምጣትን በተመለከተ ተመድ ለማሊ ያሳውቋል ብለው በትዊተር በመግለጻቸው ማሊ በአስቸኳይ ከሀገሯ አባራለች። የአይቨርኮስት ወታደሮች ካለፍቃድና ትእዛዝ ማንነታቸውንም ሆነ የመጡበትን ጉዳይ ደብቀው የጦር መሳሪያ በመያዝ የማሊን አፈር ረግጠዋል ሲል የማሊ መንግስት በትናንቱ መግለጫ ከሷል። የማሊ ተቃዋሚ ፖለቲከኞች በአይቨር ኮስት የፖለቲካ ጥገኝነት እያገኙ ነው ሲሉ የማሊ ግዛዊ ፕሬዝደንት አሲማ ጎይታ ባለፈው ሳምንት ከሰዋል። ማሊ ምርጫውን በማዘጌቷ ኤኮዋስ ባለፈው ጥር ማዕቀብ ከጣለባት በኋላ ከቀጠናው ማህበር ጋር ፍጥጫ ውስጥ የቆየች ሲሆን ምርጫውን በሚቀጥለው ዓመት ለማድረግ ማቀዷን ተከትሎ ማዕቀቡ ተነስቷል። ለማዕቀቡ ድጋፍ የሰጠችው ፈረንሳይ ማሊ ዋግነር ቡድን በመባል ከሚታወቀው የሩሲያ ቅጥረኛ ወታደሮች ጋር መስራቷ አሳስቦኛል በሚል ባለፈው ወር ጦሯን ከሀገሪቱ ጠራርጋ አውጥታለች። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አራት መቶ አርባ አስከሬኖችን የያዘ የጅምላ መቃብር በሰሜን ምስራቅ ዩክሬን በምትገኘውና በቅርቡ የዩክሬን ኃይሎች ከሩሲያ ኃይሎች ነጥቀው በተቆጣጠሯት ኢዚየም በተባለች ከተማ እንዳገኙ የዩክሬን ባለስልጣናት አስታውቀዋል። የዩክሬን ኃይሎች ባለፈው ሳምንት መጨረሻ የመልሶ ማጥቃት ከጀመሩ በኋላ የሩሲያ ኃይሎችን ከካርኪቭ አካባቢ ገፍተው አስወጥተዋል። የሩሲያ ኃይሎች በርካታ መሳሪያዎችንና ሌሎች የጦር መገልገያዎችን ጥለው ሄደዋል ሲሉ የዩክሬን ባለስልጣናት መናገራቸውን ሮይተርስ ዘግቧል። ይህ ነጻ ካወጣናቸው እና በትልቁ ከተማ ካገኘናቸው የጅምላ መቃብሮች ሁሉ ትልቁ ነው። አራት መቶ አርባ ሰዎች በአንድ ቦታ ተቀብረዋል። አንዳንዶቹ በመድፍ ጥቃት ሲገደሉ፣ ሌሎቹ ደግሞ በአየር ጥቃት የተገደሉ ናቸው ሲሉ የካርጊቭ አካባቢ የፖሊስ ምርመራ ኃላፊ ሰርሂ ቦልቪኖ ለስካይ ኒውስ መናገራቸውን ሮይተርስ ዘግቧል። የዩክሬን ባለስልጣናት የሚሉትን በገለልተኛ ወገን ማጣራት አለመቻሉንና በሩሲያ ወገን ወዲያውኑ የተሰጠ አስተያየት አለመኖሩን የሮይተርስ ዘገባ ጨምሮ አመልክቷል። በቅርቡ የዩክሬን ኃይሎች መልሰው በተቆጣጠሯት ኢዚየም ከተማ ጉብኝት ያደረጉት ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያን ተጠያቂ አድርገዋል። ድርጊቱንም ቡቻ በተባለው የዋና ከተማዋ ኪየቭ ክፍል በወረራው መጀመሪያ ወር ላይ ከተገኘው ሌላ የጅምላ መቃብር ጋር አመሳስለውታል። ሩሲያውያኑ ለቀው በሚወጡት ቦታ ሁሉ እልቂትን ፈጽመው እየሄዱ በመሆኑ ተጠያቂ መሆን አለባቸው ሲሉ ዜሌንስኪ ዛሬ ሐሙስ በቪዲዮ ባሰራጩት መልዕክት ተናግረዋል። ዩክሬንና ምዕራባውያን አጋሮቿ ሩሲያ የጦር ወንጀል ፈጽማለች ሲሉ ይከሳሉ። ሩሲያ በበኩሏ ሲቪሎችን ኢላማ አለማድረጓንና የጦር ወንጀል አለመፈጸሟን ትናገራለች። የተመድ ጠቅላላ ጉባኤ በዛሬ ውለው የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በቪዲዮ ንግግር እንዲያደርጉ ለማስቻል ድምፅ ይሰጣል ተብሎ ይጠበቃል። ጉባኤው ዘንድሮ ሁሉም መሪዎች ንግግራቸውን በአካል መጥተው እንዲያሰሙ ቢፈልግም በድምፅ ብልጫ ፈቃድ ያገኙ ግን በቪዲዮ ንግግራቸውን ማቅረብ ይችላሉ። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን 600 ሚሊዮን ዶላር የሚገመት ተጨማሪ የጦር መሳሪያ ለዩክሬን እንደሚሰጥ አስታውቀዋል። ዋይት ሃውስ እንዳስታወቀው የአሜሪካ መከላከያ ሚኒስቴር ካለው ክምችት ላይ ለዩክሬን የጦር መሳሪያ ሲለግስ ለ21ኛ ጊዜ መሆኑ ነው። የአሜሪካ ፕሬዝደንቶች የተከማቸ ትርፍ የጦር መሳሪያን ለሌላ ወገን የማስተላለፍ ሕጋዊ መብት አላቸው። እየጨመረ የመጣውን የፖለቲካ መከፋፈልና በጥላቻ ላይ የተመሰረተ ሁከትን ለማስቀረት ያለመ የማህበረሰብ መሪዎች ስብሰባ ትናንት ሐሙስ በዋይት ሃውስ ተካሂዷል። በስብሰባው ላይ የተናገሩት ፕሬዚደንት ጆ ባይደን የነጭ በላይነት አቀንቃኞችን በመቃወም መርዘኛ ሲሉ ከጠሩት የፖለቲካ ክፍፍል እንዲወጡ አሜሪካውያንን አሳስበዋል። የቪኦኤ የዋይት ሃውስ ዘጋቢ ፓትሲ ዊዳኩስዋራ በሪፖርቷ እንደጠቆመችው የፕሬዚደንቱ ተቺዎች አለመግባባትን የሚፈጥሩት ባይደን ናቸው በማለት መልሰው ይከሳሉ። ኤደን ገርሞት አቅርበዋለች። እንደ ኤሮፓን አቆጣጠር በ2017 ዓ.ም የነጭ የበላይነት አቀንቃኞች ሻርለትቪል ቨርጂኒያ ሰልፍ አካሄዱ። ፕሬዚዳንት ጆ ባይደን ትላንት ሐሙስ ዕለት ከማኅበረሰብ መሪዎች ጋር በዋይት ሃውስ ባካሄዱት ዩናይትድ ዊ ስታንድ በተሰኘው ወይም ደግሞ በሕብረት እንቆማለን በሚለው ስብሰባ ላይ ያንን ሰልፍ በመቃወም የወጡ ሰዎችን ሕልፈት በመጥቀስ አስታውሰዋል። ፕሬዚዳንት Joe Biden. White supremacists will not have the last The White Supremacists will not have the last word. Yeah, and <laughs> ይሄ መርዝና ብጥብጥ የዘመናችን ታሪክ ሊሆን አይችልም። ዋይት ሀውስ የአሁኑ ስብሰባው እንደ ጎርጎሮሳውያኑ አቆጣጠር በ2012 ዓ.ም በሺክ ዊስኮንስን መቅደስ፣ በ2016 በፍሎሪዳ በተመሳሳይ ፆታ አፍቃሪያን ጭፈራ ቤት፣ በ2021 በጆርጂያ የእስያውያን የውበት ሳሎን፣ በ2019 በቴክሳስ ሱፐርማርኬት ውስጥ የስፓኝ ዝርያ ባላቸው ሰዎች ላይ ትኩረትን ያደረገውን ግድያና እንዲሁም ደግሞ በዚህ ዓመት መጀመሪያ ላይ የኒውዮርክ ሱፐርማርኬት ውስጥ ጥቁሮች ላይ ያተኮረውን የመሳሪያ ጥቃትን ጨምሮ በአጠቃላይ በጥላቻ ላይ የተመሰረተ ጥቃት የደረሰባቸውን የማህበረሰብ ክፍሎች የሚዘክር ስብሰባ መሆኑን አስታውቋል። የፌዴራል የምርመራ ቢሮ መረጃዎች ባለፉት ቅርብ ዓመታት የጥላቻ ወንጀሎች መጨመራቸውን ያሳያሉ። ለዚህ ታዲያ ወረርሽኙን ተከትሎ የመጣው የጭንቀት መጨመርና ግጭትን የሚያጭሩ የፖለቲካ ትርክቶች እንዲሁም ሌሎች እጅግ ብዙ ጉዳዮች ለጥቃቱ መጨመር ሚና አላቸው። ፊሊስ ግሬስተንፊልድ በካሊፎር የካሊፎርኒያ ግዛት ዩኒቨርሲቲ ስታንስሊየስ የወንጀለኛ ፍትህ ፕሮፌሰር ናቸው። ላለፉት ስድስት ዓመታት ዋነኞቹ ፖለቲከኞች የነጭ የበላይነት ከሚያቀነቅኑና ከሌሎች ጽንፈኞች ከሚናገሩት ጋር አብሮ የሚሄድ ሀሳብን ሲናገሩ ቆይተዋል። ከማህበረሰቡ መረጃዎችን የሚሰበስበው አን ኢኮኖሚስት ዩጎቭ የተሰኘው የአስተያየት መሰብሰቢያ 66 በመቶ የሚሆኑ አሜሪካውያን እንደ አውሮፓውያን አቆጣጠር ከ2021 አንስቶ በሀገሪቱ ከፍተኛ የሆነ የፖለቲካ መከፋፈል አለ ብለው እንደሚያምኑና በቀጣይ ዓመታትም ይኸው ክፍፍል ያድጋል ብለው እንደሚጠብቁ አመላክቷል። ፕሬዚዳንት ባይደን በድጋሚ ቪን መራዥ የሆነ ክፍፍል በጥላቻ የሚቀጣጠል ግጭት የሚወለድበት ለም መሬት ነው። ችግሩን እኛም ራሳችን ጥግ ድረስ በመሄድ አንቀርፈውም። መርዛማው ክፍፍል ቀውሱን እያቀጣጠለብን ያለባቸውን መንገዶች መጋፈጥ መቻል አለብን። በአንጻሩ የባይደን ተቾች ከሰሞኑ ፕሬዚዳንቱ ሜክ አሜሪካ ግሬት አገን ወይም ደግሞ ማጋ በተሰኙት የዶናልድ ትራምፕ ደጋፊ የሆኑ ሪፐብሊካኖች ላይ ንዑስ ፋሽስቶች በማለት አደገኛ የሆነ የፖለቲካ ትርክት ጥቃት በመፈጸም ክፍፍሉን እያባባሱት ነው ይላሉ። በመጨረሻም አድማጮች የዩናይትድ ስቴትስ መንግስት በአሜሪካ ባንኮች ተይዞ የነበረ 3.5 ቢሊዮን ዶላር የአፍጋኒስታን ተቀማጭ ገንዘብ ስዊስ ወደሚገኝ ፈንድ ማሸጋገሩን ታሊባን ዛሬ አውግዟል። የዩናይትድ ስቴትስ መንግስት በአሜሪካ ባንኮች ተይዞ ከነበረው የአፍጋኒስታን ተቀማጭ ገንዘብ ውስጥ 3.5 ቢሊዮን ዶላር በመጠቀም የአፍጋኒስታንን ኢኮኖሚ ለማረጋጋት በሚል በስዊዘርላንድ ፈንድ ማቋቋሙን ከትናንት በስቲ አስታውቆ ነበር። በዚህ ፈንድ ላይ ግን ገዢው ታሊባን ምንም ስልጣን እንዳልተሰጠው ታውቋል። የቪኦኤው አያዝ ጉል ከካቡል እንደዘገበው የታሊባን የውጭ ጉዳይ ሚኒስቴር መስሪያ ቤት እቅዱን ተቀባይነት የሌለው ሲል አጣጥሎ ከዓለም አቀፍ መርሆዎች ያፈነገጠ ነው ሲል ገልጾታል። በታሊባን የሚመራው የአፍጋኒስታን መንግስት በአሜሪካ ባንኮች የሚገኝና በዩናይትድ ስቴትስ መንግስት የታገደ በቢሊዮን ዶላር የሚቆጠር ተቀማጭ ገንዘብ እንዲመለስለት ሲወተውት የቆየ ሲሆን በዛሬው የውጭ ጉዳይ ሚኒስቴር መስሪያ ቤት መግለጫም አሜሪካ ገንዘቡን እንድትለቅ እንዲሁም የአፍጋን ነጋዴዎች የዓለም አቀፍ ባንኮች ተጠቃሚ እንዲሆኑ ለማስቻል እና በድህነት የተመታችውን ሀገር ለመታደግ እንዲቻል ተጥለው የነበሩ የገንዘብ ማዕቀቦችን እንድታነሳ በድጋሚ ጠይቋል። የአፍጋናውያንን ጥያቄ ችላ በማለት ገንዘቡ የሚለቀቅ ከሆነ የአፍጋኒስታን እስላማዊ ኤሚሬት ይህን ገንዘብ በመጠቀም እንቅስቃሴ የሚያደርጉ ግለሰቦች፣ ተቋማትና የንግድ ድርጅቶችን ለመቅጣት ይገድዳል ሲል ሚኒስቴር መስሪያ ቤቱ አስታውቋል። ከአንድ ዓመት በፊት አፍጋኒስታንን የተቆጣጠረውና በወንዶች ብቻ የተቋቋመው የታሊባን መንግስት ሀገሪቱን እስላማዊ ኤሚሬት ብሎ ይጠራታል። ቀሪው ዓለም ግን የሰብአዊ መብቶች ጉዳይና የአሸባሪዎች እንቅስቃሴ አሳሳቢ በመሆኑ እውቅና አልሰጠውም። ባለፈው ዓመት ነሐሴ ወር ታሊባን አፍጋኒስታንን ሲቆጣጠርና ዓለም አቀፍ ድጋፍ የነበረው የካቡል መንግስት ሰራዊት ሲበተን እንዲሁም የአሜሪካና የኔቶ ጦሮች ሀገሪቱን ለቀው ሲወጡ በኒውዮርክ ተቀማጭ የነበረን ሰባት ቢሊዮን ዶላር የአፍጋኒስታን ገንዘብ ዩናይትድ ስቴትስ አግዳለች። ፕሬዚደንት ጆ ባይደን ከዚህ ገንዘብ ግማሹን ማለትም 3.5 ቢሊዮን ዶላሩን ለተቋቋመው የአፍጋን ፈንድ እንዲለቀቅ፣ ቀሪው ደግሞ ከ20 ዓመታት በፊት በአሜሪካ ላይ በተፈጸመው የሽብር ጥቃት ተጎጂ ለሆኑ ሰዎች እንዲውል ባለፈው የካቲት ትዕዛዝ አስተላልፈዋል። የዩናይትድ ስቴትስ ግምጃ ቤት እንዳስታወቀው በስዊዘርላንድ የተቋቋመውና በባላደራዎች ቦርድ የሚተዳደረው ፈንድ የአፍጋኒስታንን ሀብት ለመጠበቅና ገንዘቡ ለታለሙ ጉዳዮች እንዲውል ለማድረግ ያለመ ነው። ገንዘቡ የኤሌክትሪክ ኃይል ለማስገባት ለዓለም አቀፍ ተቋማት እዳ ክፍያ እና አፍጋኒስታን ለልማት እርዳታ ብቁ እንድትሆን ዋስትና የሚውል ነው ተብሏል። አድማጮዎች፣ ለምሽቱ ያዘጋጀ ነው ዜና በዚሁ ተጠናቋል። መልካም የሳምንት መጨረሻ እንዲሆንላችሁ እየተመኘው ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ ጋብዛሉ። ለዓለም ዜናዎቹ እንግዲህ ወልዴን አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ መስከረም 6 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ስለዚህ በዚህ ወረራ ምክንያት በዚህ ውድመት ምክንያት በእነዚህ ትምህርት ቤቶች ያሉ ተማሪዎች ከሌላው እኩል የማይጀምሩ ነው የሚሆነው። ትምህርት ሲባል ደግሞ ከግብአትም ከሁሉም አንፃር ተሟልቶ ተማሪዎች የሚገባቸውን ነገር ማግኘት እና በውጤት መለካት ስላለባቸው በተያያዘው ፕሮግራም ለመጀመር የሚያስችል ነገር የላቸውም። የሰማችኋቸው የዋግምራ ዞን የትምህርት መምሪያ ኃላፊ የሆኑትን አቶ ሞገስ ሰይፉ ነው። በቅርቡ በተቀሰቀሰው ጦርነት ሳቢያ በዋግምራ ብሔረሰብ አስተዳደር ዞን በትምህርትና ጤና ተቋማት ላይ ደረሰ በተባለ ጉዳት ዙሪያ ከተናገሩት የተወሰደ ነው። በሁለተኛው አጋማሽ ይመለሳሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዕለቱ አብይ ዘገባ እንለፍ። የኢትዮጵያ መንግሥትና ሕወሓት ወታደራዊ ግጭቶችን በአስቸኳይ በማቆም ወደ ሰላማዊ ሂደት እንዲመለሱ ዩናይትድ ስቴትስ በድጋሚ ጥሪ አቅርባለች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ትላንት በሰጡት መግለጫ በሰሜን ኢትዮጵያ እየተባባሰ ያለው ወታደራዊ እንቅስቃሴ ዩናይትድ ስቴትስን የበለጠ እያሳሰባት ነው ብለዋል። በተቻለ ፍጥነት ውይይት ለማስጀመር የአፍሪካ ህብረት የሚያደርገውን ዲፕሎማሲያዊ ጥረት ዩናይትድ ስቴትስ እንደምታደንቅና እንደምትደግፍ በድጋሚ ያረጋገጡት ቃል አቀባዩ ኤርትራና ሌሎችም ግጭቱን ከማባባስ እንዲቆጠቡ አሳስበዋል። ለግጭቱ ሰላማዊ መፍትሔ ለማፈላለግ ሁለት ሳምንት ለተጠጋ ጊዜ በቀጠናው የቆዩት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር አሁንም በቀጠናው እንደሚገኙም ኔድ ፕራይስ በመግለጫቸው ተናግረዋል። ይህ በእንዲህ እንዳለ በትላንትና ሁለት የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ ያወጡትን መግለጫ ስም አጥፊ ያለው በቤልጅየም የሚገኘው የኢትዮጵያ ኤምባሲ መግለጫው ተቀባይነት እንደሌለው ገልጿል። ከዚሁ ጋር በተያያዘ ዜና በሰሜን ኢትዮጵያና በምስራቅ ዲሞክራሲያዊት ሪፐብሊክ ኮንጎ ለተፈጠረው ግጭት ኡሁሩ ኬንያታ የሰላም መልእክተኛ ሆነው አዲሱ ፕሬዚዳንት መሾማቸውን በደስታ እንደምትቀበል ዩናይትድ ስቴትስ አስታውቃለች። እነዚህንና ሌሎች ወቅታዊ ሁኔታዎችን ያካተተው የኬኔዲ አባተ ዘገባ ተከታዩ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት መስከረም አምስት በሰጡት መግለጫ የፕሬዝደንት ባይደን የአፍሪካ ቀንድ ልዩ ልዑክ ማይክ አመር አሁንም በቀጠናው እንደሚገኙ ገልጸዋል። ለሁለት ሳምንታት ያህል በዘለቀው የቀጠናው ቆይታቸው ሰላምን ለማምጣት የሚደረገውን ጥረት በማስቀጠል ከኢትዮጵያ መንግስት፣ ከትግራይ ክልል ባለስልጣናት፣ ከአፍሪካ ህብረትና ከዓለም አቀፍ አጋሮች ጋር ንቁ ተሳትፎ አድርገዋል ነው ያሉት። ኔድ ፕራይስ በመግለጫቸው መስከረም ሁለት ከአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተካይ የቀድሞው የናይጄሪያ ፕሬዝደንት ኦሉሴጉን ኦባሳንጆ ጋር ተገናኝተው መወያየታቸውን እንዲሁም በቀጣዩ ቀን ደግሞ ከተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ቴቴ ጋር መገናኘታቸውን የገለጹት ቃል አቀባዩ፣ ይሁንና ሀመር ከተለያዩ አካላት ጋር በነበራቸው ውይይት ስላሳኩት ግብ በዝርዝር አልጠቀሱም። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ደግሞ በኬንያው ፕሬዝደንት ዊሊያም ሩቶ የሹመት ስነስርዓት ላይ በተገኙበት ወቅት በኢትዮ ኢትዮጵያ ያለውን ግጭት በተመለከተ በተጓዳኝ በተካሄዱ ውይይቶች ላይ መሳተፋቸውንም ፕራይስ አመልክተዋል። ዩናይትድ ስቴትስ ግጭቱ ይበልጥ እያሳሰባት መቀጠሉንም የጠቀሱት የአገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ተፋላሚ ወገኖች ወደ አፍሪካ ህብረት መራሹ ድርድር እንዲመለሱም ጥሪ አቅርበዋል። በሰሜን ኢትዮጵያ እየተባባሰ ያለው ወታደራዊ እንቅስቃሴ በይበልጥ እያሳሰበ ነው። የጦርነቱን ዳግም መቀስቀስ አጥብቀን እናወግዛለን። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለም። እነዚህ የጦርነት እርምጃዎች የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት ወደ ውይይት ለመሄድ ፍላጎት እንዳላቸው ከሰጧቸው መግለጫዎች ጋር የሚቃረኑ ናቸው። እናም የኢትዮጵያ መንግስትም ሆነ የትግራይ ክልል ባለስልጣናት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙና በአፍሪካ ህብረት ጥላ ስር በሚካሄድ ሰላማዊ ድርድር ስምምነት ላይ እንዲደርሱ እንጠይቃለን። በተቻለ ፍጥነት ውይይት ለማስጀመር የአፍሪካ ህብረት የሚያደርገውን ዲፕሎማሲያዊ ጥረት ዩናይትድ ስቴትስ እንደምታደንቅና እንደምትደግፍም በድጋሚ አረጋግጠዋል። በአፍሪካ ህብረት ለሚመራ የሰላም ድርድር ሁለቱም ወገኖች ቁርጠኝነታቸውን ማሳወቃቸውን ዩናይትድ ስቴትስ በደስታ እንደምትቀበልም ነው የተናገሩት። በህብረቱ የሚመራ የሰላም ሂደትን እንደሚቀበል ቀድሞ ያሳወቀው የኢትዮጵያ መንግስት በማንኛውም ጊዜና ቦታ በዚህ የሰላም ሂደት ለመሳተፍ ዝግጁ እንደሆነ መግለጹም ይታወቃል። በሌላ በኩል በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ በኦባሳንጆ ላይ እምነት እንደሌለው በተደጋጋሚ የገለጸው ህወሀት በበኩሉ ድርድሩ በዩናይትድ ስቴትስና በኬንያ ቢመራ እንደሚደግፍ ሲገልጽ ነበር። ይሁንና በአፍሪካ ህብረት የሚመራውን የሰላም ሂደት እንደሚቀበልና ግጭት ለማቆም ዝግጁ መሆኑንም መስከረም አንድ ያሳውቀው ህወሀት የትግራይ ክልልን በመወከል በሰላም ድርድሩ የሚሳተፉ ተደራዳሪዎችንም አሳውቋል። ለህወሀት ውሳኔ እስካሁን ድረስ ከፌዴራል መንግስት በኩል ቀጥተኛ ፍቃደኛ ምላሽ ባይሰጥም ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአውሮፓ የውጭ ጉዳይ አገልግሎት የአፍሪካ ጉዳዮች ዳይሬክተር ከሆኑት ሪታ ላራንጂን ጋር በተወያዩበት ወቅት ኢትዮጵያ በአፍሪካ ሕብረት ለሚመራው የሰላም ሂደት ቁርጠኛ መሆኗን ገልጸዋል። ሆኖም የሰሜን ኢትዮጵያው ጦርነት አሁንም የመለዘብ አዝማሚያ አይታይበትም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ኤርትራና በስም ያልጠቀሷቸው ሌሎች ኃይሎችም ግጭቱን ከማባባስ እንዲቆጠቡ አሳስበዋል። ኤርትራ ወደ ድንበሯ እንድትወጣና ኤርትራና ሌሎችም ይህንን ግጭት ማባባስ እንዲያቆሙ እንጠይቃለን። እነዚህ እርምጃዎች በመላ ቀጠና ውጥረትን እያሳደጉ ናቸው። ድርቅና የምግብ ዋስትና እጦት በተከሰተበት በዚህ ወቅት ሰብአዊ ሁኔታውን እያባባሱም ይገኛሉ። ከኢትዮጵያ ሕዝብ ጎን መቆማችንን እንዲሁም ለኢትዮጵያ ሕዝብ ቀዳሚ የሰብአዊ እርዳታ ለጋሽ መሆናችንን እንቀጥላለን። ይህ በእንዲህ እንዳለ በአውሮፓ ሕብረት የውጭ አገልግሎት ቃል አቀባይ በኩል ከትናንት በስቲያ መስከረም አራት የተሰጠው መግለጫ እንዳሳዘነውና ተቀባይነትም እንደሌለው በህብረቱ መቀመጫ በቤልጂየም የሚገኘው የኢትዮጵያ ኤምባሲ አስታውቋል። የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ በሰጡት መግለጫ የትግራይ ክልል መንግስት በአስቸኳይ ግጭት ለማቆምና በአፍሪካ ህብረት ለሚመራው የሰላም ሂደት ዝግጁ መሆኑን ማሳወቁን አድንቀዋል። ይህ እርምጃ ከዚህ ቀደም በፌዴራል መንግስትም ተመሳሳይ አቋም በመኖሩ ጦርነቱን ለማቆም በድርድር ላይ የተመሰረተ ዘላቂ የተኩስ አቁም ስምምነት ላይ ለመድረስና ቀጥተኛ ውይይት ለማድረግ እድል የሚፈጥር እንደሆነ መግለጫው አመልክቷል። ሆኖም ለሁለት ቀናት በመቀለ የተፈጸሙ የድሮን ጥቃቶች በኢትዮጵያ የነበረውን በጣም ጥቂት የሰላም ጭላንጭል ዳግም አደጋ ላይ የሚጥሉ በመሆኑ ልናዝን ይገባል ብሏል። የቃል አቀባዩ መግለጫ በቤልጅየም የሚገኘው የኢትዮጵያ ኤምባሲ ለህብረቱ የውጭ አገልግሎት ቃል አቀባይ መግለጫ በሰጠው ምላሽ በተለያዩ አጋጣሚዎች በህወሀት የተፈጸሙትን ግልጽ የመብት ጥሰቶች ህወሀት ሶስተኛውን ዙር ግጭት መክፈቱን፣ እንዲሁም ሰብአዊ እርዳታና ነዳጅን ወታደራዊ ግጭቶችን ለማስፋት መጠቀሙን ቃል አቀባዩ ያለማቋረጥ ችላ ማለትን መርጠዋል ሲል ከሷል። የቃል አቀባዩ መግለጫ ህወሀት ለሰላም መነሳቱን መግለጹም አሳሳች ነው ያለው የቤልጂየሙ የኢትዮጵያ ኤምባሲ የኢትዮጵያ መንግስት ካለፈው የካቲት ወር ጀምሮ የተናጠል የሰብአዊ ግጭት ማቆምን በአፍሪካ ህብረት ለሚመራው የሰላም ሂደት የተደራዳሪ ቡድን መሰየምን ጨምሮ የተለያዩ ተጨባጭ እርምጃዎችን እንደወሰደም ጠቅሷል። በመሆኑም ስም አጥፊ ሲል የገለጸውን የአውሮፓ ህብረት የውጭ አገልግሎት ቃል አቀባይ መግለጫ እንደማይቀበል አስታውቋል። መንግስት በሰሜኑ የኢትዮጵያ ክፍል ያለው ግጭት በሰላማዊ መንገድ እንዲፈታ አሁንም የማያወላውል ቁርጥ ቀጣይኛ አቋም እንዳለውም ነው ያመለከተው። ህወሓትም በበኩሉ ግጭቱ በሰላም ድርድር ብቻ ነው የሚፈታው የሚል አቋም እንዳለው በሰሞኑ መግለጫው መጥቀሱ ይታወሳል። በመካሄድ ላይ ያለውን ጦርነት የቀሰቀሰው ህወሓት እንደሆነ በኤምባሲው የመልስ መግለጫ ቢጠቀስም፣ ህወሓት ግን ለግጭቱ መቀስቀስ ተጠያቂ የሚያደርገው በተቃራኒው መንግስትን ነው። በሌላ በኩል ዩናይትድ ስቴትስና የአፍሪካ ህብረት ለሰላም የሚያደርጉት ጥረት በቀጠለበት በዚህ ወቅት በሰሜን ኢትዮጵያና በምስራቅ ዲሞክራሲያዊት ሪፐብሊክ ኮንጎ ለተፈ የተፈጠረው ግጭት ኡሁሩ ኬንያታ የሰላም መልእክተኛ ሆነው መሾማቸውን በደስታ እንቀበላለን ሲል በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ አስታውቋል። ቢሮው በትዊተር ገጹ ባስተላለፈው መልእክት ለሁለቱም ግጭቶች ወሳኝ ነው ባለው በዚህ ጊዜ ኬንያታ የሚያከናውኑት ስራ ወሳኝ ይሆናል ብሏል። አዲሱ የኬንያው ፕሬዝደንት ዊሊያም ሩቶ በበዓለ ሲመታቸው እለት የቀድሞውን ፕሬዝደንት ኡሁሩ ኬንያታን በኢትዮጵያና በታላላቅ ሀይቆች ቀጣና ላሉ ግጭቶች የሰላም መልእክተኛ አድርገው መሰየማቸውን መግለጻቸው ይታወሳል። የአውሮፓ ህብረት የውጭ ጉዳዮችና የደህንነት ፖሊሲ ከፍተኛ ተወካይ ጆሴፍ ቦሬልም የኬንያታን ሹመት አስተጋብተው ኬንያ ጠንካራ ቀጠናዊ ተዋናይ መሆኗን እና የአውሮፓ ህብረት የኬንያን ጥረቶች ለመደገፍ ዝግጁ መሆኑን ገልጸዋል። ምንም እንኳን አፍሪካ ህብረት መራሹ የሰላም ሂደት በሁለቱም አካላት ተቀባይነት ቢያገኝም ለሰላም ዝግጁ አይደለም፣ ግጭቱንም ቀስቅሷል በሚል መካሰስ ውስጥ በርካታ ቀውሶችን እያስከተለ ያለው የሰሜኑ ጦርነት ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በሌላ በኩል የህወሀት ቃል አቀባይ አቶ ጌታቸው ረዳ መቀሌ ላይ በሰጡት መግለጫ ድርጅታቸው በታሰበው የሰላም ድርድር ላይ ያለውን አቋምና ሰሞኑን በግንባር ላይ አለ ያሉትን ሁኔታ አብራርተዋል። የአሜሪካ ድምጽ ዘጋቢ ሙልጌታ አጽብሃ ከመቀሌ ባደረሰን ዘገባ አቶ ጌታቸው የሚከተለውን ብለዋል። ጠላት በተለያዩ አቅጣጫዎች የከፈተው ማጥቃት ዋነኛ ፍላጎት ትግራይን መቆጣጠር ነው። በአራት ምዕራፎች የተከፋፈለ ዘመቻ ነው። ኢንፋክት የመጨረሻው ምዕራፍ ትግራይን ትጥቅ ማስፈታት ነው የነበረው ውቅድ ከሽፏል። እየተካሄደ ያለው ውጊያ በውይይት እንዲፈታ ስለምንፈልግ ነው ደግሞ ተኩስ የማቆም ጥሪ ያቀረብ ነው በማለት ገልጸዋል። የሰላም ጥሪው አስመልክቶ ግን በኢትዮጵያ መንግሥት በኩል መልስ አልተሰጠም ብለዋል። የድርድር መድረክ የተከፈተ ቀን ወደ ድርድር የምንመለስበት ሁኔታ ይኖራል የሚል አቋማችንን የገለጽ ነው። ጊዜያዊ ተኩስ ማቆም የሚባለው ሁለት ሳምንት ሊሆን ይችላል፣ ሶስት ሳምንት ሊሆን ይችላል፣ ወር ሊሆን ይችላል። በዛን ጊዜ ውስጥ መሰራት ያለባቸው ብለን የምናስቀምጣቸው ነገሮች አሉ ያስቀመጥ ናቸው ነበረች። እስካሁን ባለን ኢንጌጅመንትም የአፍሪካ ሕብረት የሚባለውን አይቀበሉም ብለው እዛ ላይ ነበር የሙጥኛል። አፍሪካ ሕብረት አይቀበሉም ብለው ያስቡ ነበረ። እንቀበላለን ስንል አሁን ሌላ መልስ ፍለጋ ነው እየዞሩ ያሉት። በሁለተኛ ደረጃ ግን ድርድር እንደማይቀር ያወቁ ይመስላል። ድርድር የማይቀር ከሆነ አፐርሃንድ ይዘው ነው መግባት የሚፈልጉት ሰው ሁለቱም የሚያሳዩት የሰላም ፍላጎት አይደለም። የአፍሪካ ህብረት በሚመራው በዚህ ድርድር አካባቢው የሚያውቁ ዓለም አቀፍ ባለሙያዎች የድርሻቸው የሚወጡበት የድርድር ስርዓቱና አደራዳሪዎች ደግሞ ሁለታችን የምንቀበላቸው ሊሆኑ ይገባል ያሉት አቶ ጌታቸው ለዚህ ሂደት ዋስ የሚሆኑ ለሚያጠፋም የሚቀጡ አገራትና ተቋማትን ድርሻ ሊኖሯቸው ይገባል ሲሉ ነው የገለጹት። የአየር ጥቃት አስመልክቶ በሰጡት አስተያየት ደግሞ ጥቃቱ የፌዴራሉ መንግስት ለሰላም ዝግጁ አለመሆኑና እንዲሁም በግንባር ሽንፈት እየገጠመው ስለሆነ የሚያመላክት ነው ሲሉ አቶ ጌታቸው ገልጸዋል። ጦር ሜዳ ላይ በጣም ነገሩ ጠንከር ሲል ከተማዋ ቢች አካባቢ ድሮን ማንጃ ጀምሯል። ግን የድሮን ድብደባው በሶስተኛ ደረጃ ሲግኒፋ የሚያደርገው ነገር ቢኖር ስለ ሰላም የሚያወሩት ነገር ትርጉም የሌለው መሆኑ ነው። መንግስትነኝ የሚል አሸባሪ ህጻናትን በመግደል ሴቶችን በመግደል ሳቲስፋክሽን የሚያገኝ ኃይል መሆኑን ከማሳየት በዘለለ ስለ ድርድር የሚወራውን ነገር የምሩንን እንደማይወስደው ዓለም ሊያውቀው ይገባል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሄት ይቀጥላል። በምዕራብ ጉጂ ሶሮ በርጉዳ ወረዳ ከጎረቤት ደቡብ ብሔር ብሔረሰቦችና ሕዝቦች ክልል ወረዳዎች አዋሳኝ አካባቢ ጋር እየተከሰተ ባለው ግጭት እስካሁን ከ15 ሺ በላይ ሰዎች መፈናቀላቸውን በምዕራብ ጉጂ ዞን የሰሮብር ጉዳ ወረዳ አደጋ ስጋት ስራ አመራር ወይም ቡሳ ጎኖፎ ቢሮ ገልጿል። የሰሮ በርጉዳ ወረዳ የአደጋ ስጋት ስራ አመራር ጽህፈት ቤት ባልደረባ አቶ ጉዬ ገላና ነዋሪዎቹን ለመፈናቀል የዳረገው የአጎራባቾቹ አማሮና ቡርጂ ወረዳዎች ጋር ያለው የድንበር አካባቢ ግጭት መሆኑን ገልጸዋል። ተፈናቃዮችም የሚሰጣቸው ድጋፍ በቂ እንዳልሆነ ይናገራሉ። ገልሞ ዳዊት ተጨማሪ ዘገባ አለው። አቶ ሰሊ ቱሬ በምዕራብ ጉጂ ዞን ሰሮበርጉዳ ወረዳ የወለና በኮሳ ቀበሌ ነዋሪ ናቸው። በአርሶ አደርነት ሲተዳደሩ የነበሩት አቶ ሰሊ ከአጎራባች የደቡብ ክልል ቡርጂ ወረዳ ጋር ባለው ግጭት ስምንት አባላት ካለው ቤተሰባቸው ጋር ከቤት ንብረታቸው ከተፈናቀሉ ወራት ተቆጥረዋል። የተፈናቀልነው ከደቡብ ክልል ጋር በሚዋሰነው አካባቢ ባለው ግጭት ነው። አሁን ከእርሻ ማሳችንና ከቤታችን ለቀን ውዩዶ በሚባል ቦታ ሰፍረን ነው ያለነው። ቦታው ከቀያችን ወደ አምስት ኪሎ ሜትር ይርቃል። ቤት ንብረታችንን ጥለን ከወጣን ደግሞ ሁለተኛ ወር ለማገባደድ ጥቂት ቀናት ናቸው የሚቀሩን። አሁን ተጠለውበት ባሉበት ቦታ ህይወት አስቸጋሪ መሆኑንም አቶ ሰሊ አክለው ተናግረዋል። አኪቲ ጅራ ነውዩ እንጁ አሁመ ዋቃ ጅራቹ ጅራ ማለ አልኛታ እንጅሩ ምን ኑሯለን ብለህ ነው? ያው እንደ ፈጣሪ ይኸው እየኖርን ነው። ምግብ ከያለበት ለመግዛት ውጭ እያደርን ነው የምንገኘው። ለምሳሌ ማክሰኞ ምግብ ለመግዛት የወጣ ሰው ዛሬ አርብ ነው እየተመለሰ ያለው። ምግቡን ከሱሮ ከተማ እንዲሁም መከላ ከሚባል ቦታ ነው እየገዛን ያለ ነው። የምግብ ዋጋ ደግሞ በጣም ውድ ነው። ስለዚህ ምንም መግዛት እየቻልን አይደለም። ያው ፈጣሪ ወደዚህ ምድር ሰው አምጥቶ ምግብ አይነሳውም በሚል ነው እንጂ በጣም ከባድ ችግር ውስጥ ነው ያለ ነው አቶ ሰሊ ለተፈናቃዮች የሚሰጠው ድጋፍ በቂ ያለመሆኑን ገልጸው በመጠለያ መቆየት ከጀመሩ ወዲህ አንድ ጊዜ ብቻ ከተራዶ ድርጅት የምግብ ድጋፍ እንዳገኙ ገልጸዋል። ከአጎራባች የቡርጂ ወረዳ ጋር ያለው ግጭት አሁንም መቀጠሉንም ከሶሮ በር ጉዳይ ወረዳ ወለና በኮሳ ቀበሌ የተፈናቀሉት የስድስት ልጆች አባት ጠቁመዋል። ካሌን ራኮንን አመጅርቱ ጋንዲ ወሌን አቶ ኮች ቤታ ጋንዳ ቡርጊት ጋንዳ ጃ ዳንገ ባለፈው ማክሰኞ ራሱ በወሌና ቀበሌ በኩል ከጎረቤት ቡርጂ ወረዳ ጋር ሲታኮሱ ነበር። አሁን ያለብን ችግር ወሌና የሚባለው የእኛ ቀበሌ የቡርጂ ወረዳ ስድስት ቀበሌዎችን ነው የሚያዋስነው። ስለዚህ ዛሬ በአንዱ ቀበሌ በኩል ተኩስ ቢከፈት ነገ ደግሞ በሌላ በኩል ይቀጥላል። እናም ይህ ግጭት በየጊዜው ይከሰታል። አቶ ንጉሴ ወትቻ የሶሮ በር ጉዳ ወረዳ ነዋሪ ናቸው። የጸጥታ ችግር አለባቸው ያሏቸውን የወረዳውን ቀበሌዎች ያብራራሉ። አንደኛው የወሌና ቀበሌ ነው። ሌላው ከጨሪ ነው። እንዲያውም ከዚህ ቦታ ብዙ ሰው ነው የተፈናቀለው። በአማሮ ወረዳ በኩል ደግሞ ከሶሮር መልካ ጀዌ ሶሮር ወዳ እና ሜጠሪ ጠይማ ከሚባሉ ቦታዎች በግጭት ምክንያት ሰዎች ተፈናቅለዋል። የምዕራብ ጉጂ ነዋሪዎች ከአማሮ ወረዳ ጋር ያለው ግጭት ከጀመረ ከሶስት ዓመት በላይ መሆኑን ገልጸዋል። ከቡርጂ ወረዳ ጋር ያለው የአገረሸው ደግሞ በግንቦት 24 2014 አንድ የቡርጂ ወረዳ ነዋሪ መንግስት ሸኔ በሚላቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው በሚጠሩት ታጣቂዎች መገደሉ ከተነገረ በኋላ መሆኑንም ጠቁመዋል። ይህንኑ ግድያ ተከትሎ በቡርጂ ልዩ ወረዳ ሶየማ ከተማ የምዕራብ ጉጂ ነዋሪ መሆናቸው የተነገረ አስር ሰዎች በገበያ ውስጥ መገደላቸውንም አመልክተዋል። በምዕራብ ጉጂ ዞን የሶሮ ብር ጉዳይ ወረዳ አደጋ ስጋት ስራ አመራር ወይንም በአዲሱ አጠራር ቡሳ ጎኖፋ ጽህፈት ቤትም በወረዳው አስር የጠረፍ ቀበሌዎች የጸጥታ ችግር መከሰቱን ተከትሎ ከ አስራ አምስት ሺህ በላይ ሰዎች ከቤት ንብረታቸው መፈናቀላቸውን ገልጸዋል። አቶ ጉዬ ገላና የጽህፈት ቤቱ ባልደረባ ናቸው። ጉጂ፣ አማሮ፣ ወልቀባሴ፣ ዳንዶታ፣ ተኩጠን አባ ወራ ከአማሮ ና ቡርጂ ጋር ባለው ግጭት ከ2 ሺ በላይ አባወራዎች ከ13 ሺ በላይ ቤተሰቦች በአጠቃላይ ከ15 ሺ 700 በላይ ሰዎች ከቤታቸው ተፈናቅለዋል። እነሱም በየቀበሌዎች ተበታትነው ነው ያሉት። እንደ ወረዳችን ሁለት ችግር ነው ያለው። አንደኛው የጸጥታ ችግር ሲሆን፣ ሌላኛው ደግሞ ድርቅ ነው። አንድ ጊዜ የተራዶ ድርጅት የምግብ ድጋፍ አድርጎላቸው ነበር። ከዚያ ሌላ የሚጠብቁት ነገር የላቸውም። መንግስት በተቻለ መጠን እየሰጣቸው ነው። ተጨማሪ ድጋፍ ደግሞ በዚህ ሳምንት ይገባል ተብሎ እየጠበቅን ነው። አቶ ጉዬ በወረዳው መንግስት ሸኔ በሚል በአሸባሪነት የፈረጃቸው ነገር ግን ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት ታጣቂዎች በወረዳው አብዛኛውን ቦታ ስለሚቆጣጠሩ ለተፈናቃዮችና ድርቅ ተጎጂዎች የምግብ እርዳታ ማድረስም ከባድ እንደሆነ ተናግረዋል። ተደርካ አናራ ያኔ አሳኒ ተደርካ አናት ድጋፍ ሲገኝ ተረጂዎቹን በወረዳ ደረጃ ጠርተን ነው የምንሰጣቸው። ያ ካልሆነና ለምሳሌ የገንዘብ ድጋፍ ከሆነ ደግሞ ወደ ዞን ከተማ ሄደው ነው የሚቀበሉት እንጂ ወደ ቀበሌ ወርዶ ድጋፍ መስጠት አይቻልም። በምዕራብ ጉጂ አዋሳኝ አካባቢዎች የተከሰተውን ግጭት ለመፍታት ከዚህ በፊት በአካባቢው የአገር ሽማግሌዎች የተጀመረው ሂደት መዘግየቱ ነዋሪዎችን ለኢኮኖሚያዊ ችግር ማጋለጡን መዘገባችን ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ምስራቅ ሸዋ ዞን አዳማ። ወደ ጎረቤት ሀገር ኬንያ ስናመራ ደግሞ አዲሱ የኬንያ ፕሬዝዳንት ዊልያም ሩቶ መርከቦች በሞምባሳ ወደብ የሚያራግፏቸውን የጭነት ኮንቴነሮች ወደ ዋና ከተማይቱ ናይሮቢ ከማምጣት ይልቅ እዛ እዛ ወደቡ ላይ እንዲያራግፉ አዘዋል። ምንም እንኳን ተቺዎች ይህ በሞምባሳ ወደብ ላይ መጨናነቅን ይፈጥራል ቢሉም ሩቶ ግን ከአዲሱ አስተዳደራቸው የመጀመሪያ ክንዋኔዎች አንዱ ያደረጉትን ይህን እርምጃ የወሰዱት በምርጫ ዘመቻቸው ወቅት የገቡትን ቃል ተግባራዊ ለማድረግ መሆኑን ገልጸዋል። መሐመድ ዩሱፍ ከናይሮቢ ተከታዩን ዘገባ ልኳል። ደረጃ ደስታ ያቀርበዋል። የኬንያ መንግስት በ2011 ዓ ም የጭነት ማራገፊያና መቆጣጠሪያ አገልግሎት ስራውን ሕንድ ውቅያኖስ ዳርቻ ከሚገኘው የኬንያው ሞምባሳ ወደብ ናይሮቢ እና ኔቫሻ ወደ ተባሉ የማህል አገር ከተሞች አዛውረዋል። ፕሬዚደንት ዊሊያም ሩቶ የአገልግሎት ስራዎቹ ወደ ሞምባሳ እንዲመለሱ በዚህ ሳምንት ትዕዛዝ ሰጥተዋል። ለኬንያውያን ቃል በገባሁት መሰረት ወደ ሞምባሳ ወደብ ለመመለስ የተከማቹ ሸቀጦችን የሚያነሱና ሌሎች አስተዳደራዊ ጉዳዮችን የሚያስተካክሉ መመሪያዎችን አወጣለሁ። ይህ በሞምባሳ በሺዎች የሚቆጠሩ የሥራ ዕድሎችን መልሶ ይፈጥራል። የቀድሞው የኬንያ ፕሬዚደንት ኡሁሩ ኬንያታ ከቻይና በተገኘው የ45 ቢሊዮን ዶላር ብድር የተሰራውን ስታንዳርድ ጌጅ ሬልዌይ ወይም ኤስጂአር የተባለውን የምድር ባቡር ጠቀሜታ ለማሳደግ የጭነት ማራገፊያ አገልግሎቱን ወደ ናይሮቢ አዛውረውት ነበር። የኬንያ ባለሥልጣናት የብድር ዕዳውን ለመክፈል ጥሩ ዘዴ ነው ብለውት የወሰኑት ውሳኔ ኩባንያዎች ምድር ባቡሩን ለመጠቀም የትራንስፖርት አገልግሎት ክፍያ እንዲከፍሉ አስገድዷል። ማክሰኞ የተላለፈውን የሩቶ ውሳኔ ዕዳ ለመክፈል ተብሎ የወደብ ከተማችን የንግድ እንቅስቃሴዎች መዘጋት የለባቸውም የሚሉት የሞምባሳ ገዢ ሆነው አዲስ የተመረጡት አብዱል ስዋማድ ሸሪፍ ናስር በደስታ ተቀብለውታል። ለረጅም ጊዜ ስንታገለው የቆየንበትና በግልጽ የተናገርነው ነገር ነው። የምድር ባቡር ጣቢያውን ዕዳ እንኳን ለመክፈል ቢያስፈልግ ዕዳውን መክፈል የሚቻልባቸው ሌሎች መንገዶች አሉ። የግድ የሀገሪቱን አንድ የኢኮኖሚ ክፍል የሚገድል መሆን የለበትም። በ2014 ዓ.ም በወጣው የኢኮኖሚ ጥናት ኤስጂአር የተባለው የምድር ባቡር በ2013 ዓ ም የ22.6 ከመቶ እድገት አሳይቷል። በ2012 ከነበረበት የ87 ሚሊዮን ዶላር ጭማሪ በማምጣት በ2013 ዓ ም 108 ሚሊዮን ዶላር አስመዝግበዋል። ጭማሪው የመጣው ወደ ናይሮቢ ከሚያመላልሰው የጭነት አገልግሎት መሆኑ ተመልክተዋል። በብዙ ሰዎች ዘንድ የጭነት አገልግሎቱ ወደ ሞምባሳ መመለስ የምድር ባቡሩን የስራ እንቅስቃሴ የጭነት ተሽከርካሪ ኩባንያዎች ስለሚወስዱት እዳውን ለመክፈል አዳጋች ያደርግበታል፣ በመጨረሻም የግንባታው ወጪ ግብር ከፋዮች ላይ ይወድቃል የሚል ስጋት ማሳደሩ ተነግሯል። አንዳንድ የንግድ ሰዎች የሞምባሳ ወደብ በታሪኩ ዕቃ በማራገፍም ሆነ ጭነት ኮንቴይነሮችን ለማጓጓዝ ዘገምተኛ መሆኑን በመግለጽ ይከራከራሉ። በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር የሆኑት ገሪሾን ኢኬራ የሞንባሳ ወደብ ተጨማሪ ኃላፊነቶቹን ሊወጣ እንደማይችል ይተነብያሉ። በአጭር ጊዜ ውስጥ የጭነት መጓጓዣዎቹ መዘግየት፣ ሌሎች ችግሮች የሚያስከትሉትን ጉዳት እና የሞንባሳ ወደብ አብራ ጎዳናዎች መጨናነቅ፣ በየቦታው በፖሊስ ቢሮ ያለውን ሙስና ማስተዋል እንጀምራለን። የአስተዳደር እና የከተማ ልማት ባለሙያው አልፍሬድ አሜኒያ መንግስት ወደቡን የሚያስተዳድሩ ጥሩ ስራ አስኪያጆችን ከሾመ ችግሮቹ ሊወገዱ እንደሚችሉ ተስፋ ያደርጋሉ። ፕሬዚደንቱ ትክክለኛ ነገር ያደረጉ ይመስለኛል። ይህ ለጊዜያዊ የፖለቲካ ፍጆታ የተደረገ ሳይሆን በተቀናጀ እቅድ፣ በተቀናጀ ስትራቴጂና ከሀገራችን ልማት ጋር የተቀናጀ እርምጃ እንደሚሆን ተስፋ አደርጋለሁ። ሁኔታው እጅግ ከፋ ቢባል በሞምባሳ ወደብ ያለው መጨናነቅና ሙስና ከጎረቤት አገራት የሚመጡ ነጋዴዎች ወደ ሌሎች ወደቦች እንዲጎርፉ የሚያደርጋቸው ሲሆን ኬንያም ለልማትም ሆነ እዳዋን ለመክፈል የሚያስፈልጋትን ገቢ እንድታጣ ሊያደርጋት ይችላል። እያዳመጣችሁት ያላችሁት በ19 በ25ና በ ሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤን ኤስ ኤስ አስራ ሁለት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። እነሆ የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰር ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብር ወደ ሰሜን ኢትዮጵያ ይመልሰናል። አማራ ክልል የዋግምራ ብሔረሰብ አስተዳደር ዞን አካል በሆነውና የሕወሓት ኃይሎች ለዘጠኝ ወራት ቆይተውበታል በተባለው የዝቋላ ወረዳ እንዲሁም ለሶስተኛ ጊዜ በተቀሰቀሰው ጦርነት የጥቃት ኢላማ ነበሩ በተባሉት የሰቆጣ ወረዳ እንዲሁም በዙሪያ ያሉ አካባቢዎች የሚገኙ ከ26 በላይ ትምህርት ቤቶችና የጤና ተቋማት ውድመትና ዘረፋ ተፈጽመባቸዋል ሲሉ ዋግምራ ብሔረሰብ አስተዳደር ዞን ትምህርትና ጤና መምሪያዎች ለአሜሪካ ድምጽ አስታውቀዋል። በክልል ደረጃ መስከረም ዘጠኝ አዲሱ የትምህርት ዘመን የሚጀመርበት ቢሆንም ጉዳት በደረሰባቸው ትምህርት ቤቶች ላይ መርሃ ግብሩን ተግባራዊ ለማድረግ እንደሚቸገር ትምህርት መምሪያው ገልጿል። መስፍን አራጌ ተጨማሪ አለው። የብሔረሰብ አስተዳደር ዞኑ ትምህርት መምሪያ ኃላፊ ሰይፉ ሞገስ በህዋት ኃይሎች ከዘጠኝ ወራት በላይ ተይዘው በቆዩት የዝቋላ ወረዳ ስድስት ቀበሌዎች ውስጥ የነበሩ አስር አንደኛና አንድ ሁለተኛ ደረጃ ትምህርት ቤቶች ሙሉ በሙሉ ጉዳት ደርሶባቸዋል ነው ያሉት። ይሄ የዝቋላው ቀደም ብሎ ላለፉት ዘጠኝ ወራት ይዘው የነበረ አካባቢ ነው። ሙሉ በሙሉ ሊባል የሚችል ውድመት ነው የገጠመው። ትምህርት የሚባል ቁሳቁስ የለም። እዚህ ግን አንድ ቦታ ላይ ጣራው ጭምር ነው የተነሳው። በቅርቡ በወረዳው የምትገኘው የቀዳሚት ከተማን ጨምሮ በህዋት ኃይሎች ተይዘው የነበሩ አካባቢዎች ነጻ መሆናቸውን ተከትሎ በተቋማቱ ላይ የደረሰውን ውድመት የክልልና ዞን አመራሮች እንደጎበኙት የብሔረሰብ አስተዳደር ዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ በይፋዊ የማህበራዊ ትስስር ገጹ ላይ አስታውቋል። ኃላፊው ግብአታቸው ተሟልተው አገልግሎት ሲሰጡ የነበሩ ትምህርት ቤቶች በህንፃቸው ላይ ከደረሰ ጉዳት በተጨማሪ ቤተ መጻሕፍቶች፣ ቤተ ሙከራዎች፣ የኢንፎርሜሽን ኮሚኒኬሽን ማዕከላት፣ የተማሪዎች ፈተና ማባዣዎች እና የኤሌክትሪክ ኃይል ምንጮች ወድመዋል። የተማሪዎች መቀመጫና ጠረጴዛዎች ተፈልጠው ለማገዶነት ውለዋል ብለዋል። በቅርቡ እንደ አዲስ በሀገረቸው ጦርነት ምክንያት ሰቆጣ ወረዳን ጨምሮ በተለያዩ አካባቢዎች የሚገኙ የትምህርት ተቋማት ጉዳት እንደደረሰባቸው አክለው አብራርተዋል። በተለይ በሶስተኛው ዙር ወረራ በቅርቡ በነበረው ከአዲስ አመት ጋር በቅርብ ባሉት ቀናት በነበረው ወረራ በተለይ ሰቆጣ ዙሪያ ላይ ወለያ የሚባሉ ትምህርት ቤቶች ብለዋል። ከዛ ባሻገር ግን በዋናነት በተለይ አምፊት የሚባለው ከተማ ወይም ሰርካለም ትዛዙ የሚባል ትምህርት ቤት አለ ሁለተኛ ደረጃ ትምህርት ቤት ነው። የክረምት ማጠናከሪያም ስንሰጥበት ነበረ። ባለፈውም ከነበረው ጉዳት አገግሞ እንደምንም ትምህርት ስንሰጥበት ከርመናል። እሱም ከፍተኛ የሆነ ጉዳት የደረሰበት ትምህርት ቤት ነው። ሌሎችም አሉ እንግዲህ የጋዝ ግብላ፣ ዛሮታ አካባቢ ኦልሞስት። አሁን እንግዲህ ልነግርህ በአራት ወረዳዎች ላይ አሁን አዲስ የሆነ የትምህርት ቤቶች ጉዳት አለብን። በክልሉ አዲሱ የትምህርት ዘመን መስከረም ዘጠኝ ሁለት ሺ አስራ አምስት ዓ.ም እንደሚጀመር ይፋ ቢደረግም የህዋት ኃይሎች ከዘጠኝ ወር በላይ እንደቆዩባቸውና የንብረት ጉዳት ጦርነት አድርሰውባቸዋል በተባሉ እንዲሁም ለሶስተኛ ጊዜ በተቀሰቀሰው ጦርነት መውደማቸው በተረጋገጡ ትምህርት ቤቶች ላይ በመርሃ ግብሩ መሰረት ትምህርት ለማስጀመር እንደሚያስቸግር አቶ ሰይፉ ገልጸዋል። የማይታሰብ ነው። የዝቋላው በተለይ ቅዳሚቱ መስከረም ዘጠኝ ስለሆነ የትምህርት መጀመሪያ ቀን በዛ አይደለም። ከዛም በኋላ ባለው ጎር ውስጥ እንኳ ያሉ ግባቶችን ሞልተን ተማሪዎችን ስነ ልቦናችን ጠግነን፣ ወዘተ ለማስለመት ጭምር ከፍተኛ እንቅፋት የሚሆነን ነው የሆነው አይደለም ሌላ ግባት ሰውጥ ለማስጀመር ይገብና ያለውን ችግር ለማጽዳት ና ኖርማላይዝ ለማድረግ ጭምር ጊዜ የሚፈልግ ነው የሚሆነው። ስለዚህ በዚህ ወረራ ምክንያት፣ በዚህ ውድመት ምክንያት በእነዚህ ትምህርት ቤቶች ያሉ ተማሪዎች ከሌላው እኩል የማይጀምሩ ትምህርት ሲባል ደግሞ ከግባትም ከሁሉም አንጻር ተሟልቶ ተማሪዎች የሚገባቸውን ነገር ማግኘትና በውጤት መለካት ስላለባቸው በተያያዘው ፕሮግራም ለመጀመር የሚያስችል ነገር የላቸውም። ህዋ ተዘልቆ በገባባቸው አካባቢዎች በንብረት ውድመትና ዘረፋ ተደጋግሞ የሚቀርብበትን ክስ ሲያስተባብል መቆይቱ ይታወሳል። አቶ ሰይፉ ግን ከንብረት ውድመቱ ባሻገር በህንፃ ግድግዳዎቹ ላይ የሰፈሩ እና በተማሪዎች ስነ ልቦና ላይ ተጽዕኖ የሚያሳድሩ ያሏቸውን ጽሁፎችም እስኪ ጸዱ ጊዜ ይወስዳልባይ አልባይ ናቸው። ህንፃዎች ብዙ አይነት የተለያዩ ጽሁፎች ያረፍኩባቸው እንደመሆናቸው እነዚህ ነገሮች ባልተስተካከሉበት ሁኔታ ልጆችን ከዛ መውሰድም፣ አምናም በተለያዩ ቦታዎች ላይ ሲጻፍ እንደነበረው የአንድም ቡድን የበላይነት ፍላጎቶች የሚገልጹ የተለያዩ አይነት ጽሁፎች ናቸው። እነዚህ ደግሞ በልጆች አእምሮ ላይ ያለፋቸውን መጥፎ ጥላ ስለሚኖራቸው እነሱን አስወግደን አብርተን፣ ከዛ በኋላ ስናስተካክለው ድረስ የሚወስድ ጊዜ ይኖራል። መጠነኛ ጉዳት በደረሰባቸው አካባቢዎች ግን በአስቸጋሪ ሁኔታም ቢሆን በመርሃ ግብሩ መሰረት የመማር ማስተማር አገልግሎቱን ለማስጀመር እየተንቀሳቀሱ መሆናቸውን ጠቁመዋል። በተመሳሳይ ሁኔታ በጤና ተቋማትም ላይ የደረሰው ከፍተኛ ጉዳት መሰረታዊ የጤና አገልግሎቶችን ለመስጠት አዳጋች አድርጎታል የሚሉት ደግሞ የብሔረሰብ አስተዳደር ዞኑ ጤና መምሪያ ኃላፊ ዶክተር ኪዳ ታየለ ናቸው። ሁሉም አይነት ህመሞች ያው እየቆዩ ሲሄዱ የህክምና አገልግሎት ሳያገኝ ሲቀር ማህበረሰቡ ገዳይ ሊሆን ይችላሉ በጊዜ ሂደት በዋናነት እናቶች የወሊድ አገልግሎት፣ ሌሎች የህጻናት ህክምናዎች፣ ምግብ ጥረት ጋር የተያያዙ ችግሮች ይኖራሉ። ከዛም ውጭ ያሉ ደድንገተኛ የህክምና አገልግሎቶች በተለይ ወባማ የሆኑ ቀበሌዎች አሉ። የተለያዩ ወባ ወቅቶች ላይ እነዛ ሁሉ አገልግሎቶች ተቋርጦ በመቆየታቸው ትልቅ ችግር ፈጥሯል ብለን ነው የምናስ መረጃ በተሰባሰበባቸው ሁለት ወረዳዎች ባሉ በአራት ጤና ጣቢያዎች እና በስራቸው በሚገኙ አስራ አምስት ጤና ኬላዎች ላይ ወድመትና ዘረፋ ደርሷል ብለዋል ዶክተሩ። በቅርቡ በነበረው ወረራ በተለይ መረጃቸውን ማግኘት በቻልናቸው በሁለት ወረዳዎች በዝቋላ እና በሰቆጣ ዙሪያ ወረዳዎች በጤና ተቋማት ላይ በጤና ጣቢያዎች እና በጤና ኬላዎች ጭምር ጉዳት ደርሷል። በአብዛኛው በተለይ ተይዞ የነበሩ ቦታዎች ሙሉ በሙሉ በሚባል ደረጃ የነበሩ ተቋማት ሙሉ በሙሉ የወደሙ ናቸው። ሌሎቹ ደግሞ በከፊል እና በመለስተኛ ደረጃ በሚባል የወደሙ ናቸው እና አጠቃላይ የዝቋላ ወረዳን ብናይ በተለይ ቅዳሜት የሚባለው አካባቢ ለዘጠኝ ወራት ተይዞ የነበረ ስለሆነ እዛ የነበረው የጤና አገልግሎት ተቋርጦ ነበር። እዛ አንድ ጤና ጣቢያ አለ። ለአስራ ሶስት ሺህ በላይ ለሚሆነ የማህበረሰብ ክፍሎች አገልግሎት ሲሰጥ የነበረ ጤና ጣቢያ ነው። ጤና ጣቢያው ሙሉ በሙሉ በሚባል ደረጃ የነበሩ ቦቢ መድኃኒትም ሆኑ ሌሎች የህክምና ቁሳቁሶች የመስኮት በር ጨምሮ የወደሙ ናቸው። በሌላ መልኩ ደግሞ በሰቆጣ ዙሪያ ወረዳ ሶስት ጤና ጣቢያዎች በተለይ ሀሙሲት የሚባለው ጤና ጣቢያ ሙሉ በሙሉ የወደመ ነው። ወለህ የሚባል ጤና ጣቢያ አለ፣ እሱም በከፊል የወደመ ነው። ብርብር የሚባለው ጤና ጣቢያ እንደዚሁ መድኃኒቶች የተዘረፉበት ነው እና በስራቸውም ያሉ ጤና ኬላዎች በተለይ አሁን ሰቆጣ ዙሪያ ላይ በእነዚህ በሶስቱ ጤና ጣቢያዎች ስር ያሉ ወደ ዘጠኝ የሚሆኑ ጤና ኬላዎች ጭምር የጉዳቱ ሰለባ የሆኑ ናቸው። ዝቋላም በቅዳሚት እና በዙሪያው ጤና ኬላዎች ወደ ስድስት የሚሆኑ ጤና ኬላዎች የተለያየ ጉዳት ደርሶባቸዋል። ምሽራ የሚባል ጤና ጣቢያ አለ። አካባቢ ላይ ሂደን ማየት አልቻልንም። በተለይ መንገዶችም ብልሽት ነበር፣ አልተጠገነም። በረዝም ጊዜ አካባቢውም ገና ሙሉ በሙሉ ነፃ መሆኑ እርግጠኛ አልሆንም እና ሂደን ማየት አልቻልንም እንጂ እሱም ጤና ጣቢያ ፊት በነበሩ አንዳንድ ሲዘዋወሩ የነበሩ ፎቶዎችን የጤና ጣቢያውን ጉዳት የሚያሳዩ ነገሮችን አይተን ስለነበር ጉዳት ይብስ ይሆናል እንጂ የተሻለ ነው ብለን አናስብም። የዝቋላ ወረዳ ነዋሪ የሆኑት ምትኩ መለስ የደረሰውን ጉዳት አሳዛኝ ብለው ተገኝተውታል። የዛ አካባቢ የነበረው የትምህርት ቤት፣ የጤና ጣቢያን፣ እንዲሁም የግብርና አካባቢ የነበረ ተቋማት ምንም ነገር የለም። በቃ በጣም ነው የሚያሳፈር፣ በጣም ያማል። በተለይ ደግሞ ትምህርት ቤትና ጤና ጣቢያ እጅግ በጣም የሚያስጠላ ነው። ይሄ በሃያ አንደኛ ሴንቸሪ እንደዚህ ይሆናል ብለን ማስገምተው ነው ምንም ወንበር የለም። መስኮቱ ራሱ ተገነጣጥሏል። ቆርቆሮ የሽንግል ቆርቆሮዎችም ተገንጥሎ ቤት እንዳሉ አይታወቅም። ማተሪያሉ አሁን እዛ አካባቢ ያሉ ማህበረሰቦች ያሉት በቃ መተው ሰዋቸው ነው። እንግዲህ የዋግ ምራ ዞን ነዋሪ እንደሆኑ የሚናገሩትና በስፍራ የደረሰውን ጉዳት የተመለከቱት አለምወርቅ ምህረት የተባሉ አስተያየት ሰጭ ደግሞ ጉዳቱ በህጻናትና በሴቶች ላይ የከፋ ተጽዕኖ ያሳድራል ባይ ናቸው። ህጻናት ላይ ዝሮ ይህ ሁሉ ያዩት ነገር በእነሱ ላይ የደረሰባቸው ችግር ምናምን ሁሉ ነገር ባዩት ያለ ወደፊቱ ጥሩ አስተያየትና ጥሩ ነገር ለመስራት ፍላጎት ያላቸው አይመስለኝም ብዬ ነው ማስበው እኔ ለራሴ። ሴቶች ላይም በጣም ተጽዕኖ አለ ለምን ሲባል አሁን ጤና ጣቢያው ምንም ነገር የለም፣ ሁሉም ነገር የወደመ ነው። እኛ አሁን ስንሄድ ለማጽዳት ራሱ ግላብ ምናምን ራሱ ብለን ምንም ነገር የለም። በቃ ከዚህ መሀል እንኳ እናቶች የሆነ ነገር ቢሆኑ ምንም ቢሆን ምንም ይደርስላቸው ነገር የለም። በተለይ በወሊድ አገልግሎት ላይ የሚኖረው ተጽዕኖ ያሳስበኛል። ይላሉ ምትኩ የተባሉት አስተያየት ሰጪ። አሁን እናቱ በእርግጠኝነት አሁን ምናልባት ሪፈርስ ጠይቆ ከዚህ ከዚህ በኋላ ካልሆነ የስም አገልግሎት ሊያገኝ እስከ ስንት ኪሎ ሜትር መሄድ አለባቸው ማለት ነው። የወሊድ አገልግሎት አገልግሎት እንኳን ለማግኘት ሀያ ሰላሳ ሻ ይባል ነው በግል ሶስት ሰዓት እስከ አራት ሰዓት ባሉም እሱም በአጫጭር መንገድ ነው ወጣ ገባ ስለሆነው ወንዝ ገደላለው፣ እሱን መጠቀም ይኖርባቸዋል። መኪና እንደ ልብ የለም ማለት ነው። ተሽከርካሪ ምንም የለም። ነዋሪዎቹና ስፍራውን የጎበኙት አስተያየት ሰጪዎች የሰነዘሩትን ስጋት ዶክተር ኪዳት ይጋሩታል። በተለይ እንደዚህ አይነት በጦርነትና በሌሎች ድንገተኛ አደጋዎች ወቅት የድንገተኛ የሕክምና አገልግሎቶችን እና የድንገተኛ ጉዳቶችን ምላሽ መስጠቱ ጎን ለጎን እንዳለ ሆኖ መሰረታዊ የጤና አገልግሎቶች ደግሞ ጎን ለጎን ትኩረት ተሰጥቶ መሰራ መሰራት አለበት፣ የሚል አቅጣጫ ነው ያለው። ስለዚህ እንደ ብሔረሰብ አስተዳደርም በተለይ የእነዚህ የተጎዱ ጤናዎችና አገልግሎት ሳይሰጡ ለረዥም ጊዜ የነበሩ አካባቢዎች ላይ ደግሞ በመጀመሪያ ደረጃ በዛው በወረዳው ባለው አቅም፣ በዞኑ ባለው አቅም ቢያንስ የድንገተኛ የሕክምና አገልግሎቶች እና የወሊድ አገልግሎት በፍጥነት እንዲጀምር ነው የምናደርገው። ስለዚህ የቅዳም ጤና ጣቢያም ላይ ያንን ያደረግነው በሄድንበት ጊዜ ቦታው እየተጸዳና ለአገልግሎት ዝግጁ እየሆነ ነው የነበረው። ስለዚህ በተወሰኑ ግብዓቶች፣ እጃችን ላይ ባሉ ግብዓቶች ድንገተኛ አገልግሎቶች እናስጀምር አመራሮቹ ጉዳቶቹን አክሞ ስራ ለማስጀመር ጥረቶች ቢኖሩም ከውድመቱ ስፋት አንጻር በዞኑ አቅም ችግሩን መፍታት ስለማይቻል የክልልና የፌዴራል መንግስታት፣ ዓለም አቀፍና አገራቀፍ አገር አቀፍ በጎ አድራጊዎች በመልሶ ማቋቋም ስራው ላይ እንዲሳተፉ ጥሪ አስተላልፈዋል። የክልል ትምህርትና ጤና ቢሮዎችን ምላሽ ለማካተት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ህወሀት በዋግምራው ጥቃት የሰጠው ቀጥተኛ ምላሽ ባይኖርም ቃል አቀባዩ ጌታቸው ረዳ ለጋዜጠኞች በቅርቡ በሰጡት አስተያየት የአማራን ህዝብ ኢላማ ያደረገ ጥቃት ሰራዊታቸው እንደማይፈጽም ገልጸው ነበር። ሰራዊታቸው የትግራይን እሴት የወረሰ እንጂ የአማራን ህዝብ የማንበርከክ ፍላጎት እንደሌለው የገለጹት ቃል አቀባዩ የትግራይን ደህንነት ፍላጎት ይዞ እየገባ ነው ነበር ያሉት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ተከታዩ ዘገባ ስናልፍ በኢትዮጵያ አርባ አመታት ባልታየው ከፍተኛ ድርቅ ሳቢያ በሚሊዮኖች የሚቆጠሩ እንስሳቶች በመሞታቸው ሀገሪቱ ከቢሊዮን ብር በላይ እንዳጣች ምሁራን ተናገሩ። የተባበሩት መንግስታት ድርጅት የሰብዊ እርዳታ ማስተባበሪያ ጽህፈት ቤት ዩኤን በድርቁ ሳቢያ የሞቱት እንስሳት ቁጥር ሶስት ነጥብ አምስት ሚሊየን መሆኑንና አስራ ሰባት ሚሊየን ገደማ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ሰሞኑን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። በኢትዮጵያ ባለፈው ዓመት የተከሰተው ድርቅ በእንስሳት ሀብት ላይ ከፍተኛ ጉዳት ማድረሱን በዓለም አቀፍ የዝናብ አጠር አካባቢዎች ምርምር ማዕከል ከፍተኛ ተመራማሪና የግብርና ምጣነ ሀብት ባለሙያ እንዲሁም በኢትዮጵያ የተለያዩ ዩኒቨርሲቲዎች መምህር የሆኑት ዶክተር ግርማ ተስፋውን ተናግሯል። እኛ በኢትዮጵያ ብቻ ሳይሆን በሶማሌም፣ በኬንያም፣ በነዚህ በዝቅተኛ ቦታዎች ላይ ከፍተኛ የሆነ ጉዳት እያደረሰ ነው። በእርግጥ ድርቅ እንግዲህ ለኢትዮጵያና ለዚህ አካባቢ አዲስ አይደለም። እንደሚታወቀው በተደጋጋሚ በሀገራችንም ድርቅ ይከሰታል። የአሁኑን ለየት የሚያደርገው ምንድን ነው? አንደኛ ይሄ ድግግሞሹ ወይም ፍሪኩዌንሲ የምንለው ጨምሯል። በአጭር በአጭር ጊዜ ነው የሚከሰተው። ሁለተኛ ደግሞ ከተከሰተ በኋላ ይቆያል፣ ዲሬሽኑም ከፍተኛ ሆኗል። አሁን ያኔ ቀደም ብለው የምናውቃቸው ለአንድ ሲዝን ወይም ለአንድ ወቅት ይመጣሉ፣ ከዛ በኋላ ይሄዳል። አሁን ግን አንዴ ከተከሰተ ሁለት ሶስት የመኸር ወቅት ይቆያል እና አሁን እንዳልኩት ድግግሞሹና ርዝመቱ ጨምሯል። በጣም በእንስሳት ሀብት ላይ ያደረሰውን ጉዳት እንደው ትክክለኛውን ቁጥር አሀዝ እኔ መረጃ የለኝም፣ ግን ከሚቀርቡ ጽሁፎች ካነበብኳቸው የሰማሁት ወይም ያየሁት ምንድ ነው ባለፉት ሁለት እና ሶስት አመታት ወደ ሁለት ሚሊየን የሚቆጠር የቤት እንስሳ በዚህ በድርቅ ምክንያት ጠፍቷል ወይም ደግሞ ሞቷል። ይሄ ደግሞ በጣም እጅግ ከፍተኛ ሀብት ነው። በገንዘብ ቢለካ እጅግ በጣም ብዙ ቢሊየን ብሮች እንደሚሆን ምንም ጥርጥር የለውም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ሰሞኑን ባወጣው ሪፖርት በአርባ ዓመታት ታሪክ ውስጥ እጅግ አስከፊ በተባለው የኢትዮጵያ ድርቅ ባለፈው አንድ ዓመት ውስጥ ብቻ 3.5 ሚሊዮን እንስሳት መሆታቸውን አመልክቷል። በድርቁ ምክንያት የደከሙና የቀጩ 25 ሚሊዮን እንስሳትም እንደዚሁ የሞት አደጋ እንደተጋረጠባቸው ነው የጠቀሰው። በኢትዮጵያ የግብርና ምርምር ኢንስቲትዩት የእንስሳት ምርምር ዲሬክተር ዶክተር ፈቀደ ፈይሳ በደረሰው ሞት አገሪቱ በብዙ ቢሊዮኖች የሚቆጠር ክሰራ አጋጥሞታል በማለት እሳቸው ያላቸውን ቁጥር መነሻ በማድረግ የሚናገሩት ድርቁ ከፍተኛ ተጽዕኖ አሳድረዋል። ይሄ ድርቅ እንግዲህ በየሶስት አመቱ ይመጣል። ለዛ አስቀድመን አንዘጋጅም አየ ድርቅ ሲመጣ የሚያጥረው መጀመሪያ ውሃ ነው ከዛ መኖ ነው ዋና መኖ ከሌለ ያው እንስሳው አይኖሪም እና ዘንድሮ የገጠመን ድርቅ በጣም ከፍተኛ የሚባል ነው በአርባ አመት ጊዜ ውስጥ የሚባለው እና ብዙ እንስሳት አልቆብናሉ ነን ለመናገር ከሆነ ከሁለት ሚሊዮን በላይ ይሆናሉ ያለቁት ይህንን ወደ ገንዘብ ብንተምን ቀላል አይደለም ከአርባ ቢሊዮን በላይ ሊሆን ይችላል አስቀድመን ይህን ችግር አውቀን ቅድመ ዝግጅት ማድረግ ችለን ቢሆን በተለይ በመኖ አቅርቦት፣ በውሃ አቅርቦት የተወሰነውን ኢንቨስት አድርገን ዝግጅት አድርገን ቢሆን የተወሰነውን ማዳን እንችላለን ነው። ያም ባለማድረጋችን ብዙ ብዙ ሀብት አጥተናል። ይሄ ድርቅ አሁንም በዚህ የሚያቆም አይደለም። በቀጣይ ሶስት አራት ዓመታትም ተመሳሳይ ድርቅ ሊመጣ ስለሚችል ከዚህ ተምረን በቀጣይነት ማድረግ የሚገቡን ነገሮች ከወዲሁ ማሰብ አለብን ብዬ ነው የማስበው እንጂ በጣም ከፍተኛ ጉዳት አድርሰዋል። አጠቃላይ በሀገሪቱ ኢኮኖሚ ላይ ያደረሰው አሉታው ተጽዕኖ የከፋ መሆኑንም ዶክተር ግማ ገልጸዋል። ለምሳሌ ግብርናው ራሱ ከ30 እስከ 40 ፐርሰንት 35 ፐርሰንት ኮንትሪቢዩት ያደርጋል ነው የሚባለው። የእንስሳት ዘርፉ ደግሞ እስከ አስር ፐርሰንት ከዛ ከሰላሳው አንድ ሶስተኛውን አስተዋጽኦ ያደርጋል ነው የሚባለው። እንግዲህ እነዚህ ግምታዊ ቁጥሮች ናቸው። በትክክል በጣም አሁን እንደ አንድ ኢኮኖሚስት ደረትን ነፍት በምትናገርበት ደረጃ በትክክል እየተለካ ነው ብዬ አላምንም። ይሄ ግል አመለካከቴ ነው። ግን ያም ሆኖ አስር ፐርሰንት የሚባለው ራሱ ቅድም እንዳልኩ መለካት የሚቻሉትን ብቻ ታይቶ ነው። ለምሳሌ የኢትዮጵያ ሰብል የሚያደርገው የሰብል እርሻችን የሚያደርገው አስተዋጽኦ ከእንስሳቱ የተገኘ ነው ማለት ይቻላል። ምክንያቱም ኢትዮጵያ ውስጥ ምናልባት ዘጠና አምስት ዘጠና ስድስት በመቶ እርሻ የሚታረሰው በበሬ ነው። ስለዚህ ይሄ የእንስሳቶች አስተዋጽኦ ነው። በጣም ብዙ ብዙ አርሶ አደሮች አሁንም ቢሆን የእንስሳትን ፍግ ለማዳበሪያነት ይጠቀማሉ። በምስራቅና በደቡብ የአገሪቱ ክፍል በተከሰተ ድርቅ ወደ 17 ሚሊዮን ሰዎች የአስቸኳይ ጊዜ ድጋፍ እንደሚያስፈልጋቸው ዩኤንኦች አመላክቷል። ዶክተር ግማ በእንስሳትም ላይ የደረሰው ጉዳት ከባድ መሆኑን ጠቅሰው እንክብካቤ የሚፈልጉ እንስሳት ቁጥር ከፍተኛ ነው ብለዋል። ዶክተር ፈቀደ በበኩላቸው 70 ሚሊዮን እንስሳት ለተመሳሳይ ችግር መጋለጣቸውን ተናግረው ችግሩን በዘላቅነት ለመፍታት መደረግ ያለባቸውን ተግባራት ዘርዝረዋል። በአጠቃላይ ከ70 ሚሊዮን በላይ ይሆናሉ ሁሉንም እንስሳት አንድ ላይ እንትን አድርገን ስናመጣ ና እነዚህ እንስሳት ቀላል አይደሉም። ከዚህ አካባቢ ነው እንግዲህ ለውጭ ገበያም የምናቀርበው ለሀገር ውስጥ ፍጆታም አምጥተን አሻሽለን የምንጠቀምባቸው ከዛው ስለሆነ እዛ ላይ ወደፊትም ትኩረት ሰጥተን ብንሰራ የተሻለ ተጠቃሚ እንሆናለን ብዬ አስባለሁ። ሰላሳኛው የኢትዮጵያ የእንስሳት ሃብት ማህበር ወይም አስፓም የእንስሳት ሀብት በኢትዮጵያ የምግብ ስርዓት ውስጥ ያላቸው ድርሻ በሚል በሐዋሳ ዩኒቨርሲቲ ጉባኤ እያካሄደ ይገኛል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ተከታዩ ዘገባ። አንዲት የህፃናት መጽሐፍ አዘጋጅና የሙዚቃ ደራሲ ያስተዋውቀናል። ታትያና ክፍሌ ትባላለች። ሀብታሙ ስዩም ያነጋገራት። ታትያና ክፍሌ ከሚልዋኪ ውስካንሰን የመጣሁት የተማራው በልጆች መጽሐፍ እና የተወሰነ የልጆች ሙዚቃዎችን ደግሞ አሉ በትዮብ። ታትያና፣ ይህንን ስራ ከመቼ ጀምሮ ነው መስራት የጀመርሽ? ወደ ስራው እንድትገቢስ ያነሳሳሽ የገፋፋሽ ምክንያት ምን ነበረ? የጀመርኩት የዛሬ ሁለት ዓመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀዳለሁ እቀድ እጅ እብለዋለሁኝ። ግን ልጅ ከወለድኩኝ በኋላ እና እዚህም ሀገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ በአማርኛ፣ ግን አይምሮ የሚገነቡ የልጆችን ልብ ለፍቅር ለሰላም ለመልካም ነገር የሚያነሳሳ የለም። በዛ ምክንያት ብዙ ታሪኮች ወደ ውስጤ ስለሚመጡ በዛ ምክንያት ነው ለመጽሐፍ የተነሳሰሩት። የምትጽፊያቸው መጽሐፍት በምን ላይ የሚያተኩሩ ናቸው? ለልጆች ምን አይነት ትምህርቶች ስ ነው የሚሰጡት? የመጀመሪያ መጽሐፌ ስለ ሀሁ ነው። ቤዚክ የሆነ አንደርስታንዲንግ እንዲኖራቸው በአማርኛ እስፔሻሊ፣ በውጭ ለሚኖሩ ልጆች ቀጥሎ ያሉት ግን ላይክ ሞር ልጆች አንደበታቸውን እንዲጠቀሙ፣ ማይንዳቸውን እንዲጠቀሙ፣ እንደሚወደዱ ኢንስፓየር የሚያደርግ ሞር ወደዛ ነው የሚያደለው። ሞር ማይንድ ዲቨሎፕመንት ነው። እንደዚህ ያለው መጽሐፍትም በዚህ ሀገር ውስጥ ማዘጋጀት እዚህ ለሚወለዱ ትውልድ ኢትዮጵያውያን ሕፃናትና ታዳጊዎች ምን ጠቀሜታ አለው? ፋይዳው ምንድን ነው? ለልጆች አንደኛ የሀገራቸው ሰው ሲጽፍ፣ ሁለተኛ ደግሞ በአማርኛም አቫይለብል ሲሆን፣ ኢትዮጵያም ላሉ ልጆች እንደገና ደግሞ ወደ ሀገራቸው ልባቸው እንዲመለስ፣ ሞር ይሄ የዌስተርንን አገዛዝ ወደዛ ልባቸው እንዳይሄድ በሀገራቸውም እዚህ ሀገር ያለው መኖሩ ሲመለከቱ ፕራውድ መሆን ይጀምራሉ። ደስተኛም ይሆናሉ እና ሞር አክሴፕት እያደረጉ ይመጣሉ። ካልቸራቸውን፣ ባህላቸውን፣ ሀገራቸውን፣ ቋንቋቸውን እና ልባቸውን ወደ ኢትዮጵያ መመለስ ነው። እስካሁን ድረስ ምን ያክል መጽሐፍቶችን ጻፍሽ፣ አዘጋጀሽ? ከአንባቢያን ያገኘሹ ምላሽ በተለይ ከወላጆች እና እዚህ ካሉ ህጻናትም ምን አይነት ምላሾችን እያገኘች ነው? በጣም ያበረታቱኛል። እስካሁን የሚያዩት ሁሉ ያበረታቱኛል። የተለያየ መንገዶችን እንድጠቀም እና ብዙ ልጆችን እንድደርስ ደግሞ መንገድ ይጠቁሙኛል። አብዛኛውን የዚህ ሀገር ልጆችን እንድደርስ ሶስተኛ ፎርማት ሰርቻለሁ። አማርኛ እና እንግሊዝኛ ብቻ ነበር የምሰራው። አሁን አማርኛው በእንግሊዝኛ ንባብ እንዲደረግና እንግሊዝኛው ብቻ ይጻፋል። ስለዚህ የዚህ ሀገር ልጆች በራሳቸው ማንበብ እንዲችሉ ኢንተረስትድ ሆነው እንዲለማመዱ ያንን ሞር ዳይሬክት ያደርጋሉ እና ሀገራዊ የሆነ ደግሞ ሞር የኢትዮጵያዊ ካልቸርን ያመለከተ ወደዛ ደግሞ ሞር እየተጓዝኩኝ ነው። አሁን ስድስት መጽሐፎች ታትመዋል። አሁን ሰባተኛው መንገድ ላይ ነው ኖቬምበር ላይ ይወጣል እና ብዙ እቅዶች አሉ። ከጽበል ፊሽታ ቶኪንግ ፊሽ ፊሽታ፣ የምታበራው አሳ ፊሽታ እና የልጆቹ አባት ሀገዕዝ አንተ የምታበራ ኮኮብነ አንቺ የምታበሪ ኮከብ ነሽ። አዲስ የወጣው ደግሞ ጊዜን በጊዜ ታቲያና፣ የመጪ ዘመን እቅድች ምንድን ነው? ለወደፊት በኢትዮጵያ ውስጥ ላይብራሪ ተከፍቶ ለልጆች በአፎርደብል በሆነ ዋጋ ቤታቸው ገዝተው መጠቀም እንዲችሉ፣ አንደኛም ደግሞ ላይብረሪ መጥተው እንደ ልባቸው የፈለጉትን መጽሐፍ በሀገራቸው ቋንቋን፣ በእንግሊዝኛ፣ በተለያየ በኦሮሚኛ። ከታቲያና ጋር የነበረንን ቆይታ ሙሉውን ከዌብሳይታችንና ከፌስቡክ ላይ ታገኛላችሁ። ለምሽቱ የያዝነ